በሎስ አንጀለስ ከተማ የሚገኘው የኦሮሞ ማህበረሰብ ማዕከል ያዘጋጀው የኢሬቻ በዓል ለስድስተኛ ጊዜ ባለፈው ቅዳሜ ተከብሯል። የሎስ አንጀለሱ ዘጋቢያችን ዳንኤል አርጋው ተከታትሏል። ኢሬቻ በዓል በኦሮሞ ሕዝብ ዘንድ ከጨለማ ወደ ብርሃን ላሻገር አምላክ የሚሰጥ የክብር ዋጋ ነው። ከበረዶ ከጎርፍና ከውርጭ በሰላም አልፈው ክረምቱ የሚነጋበት ጊዜ በመሆኑ አምላካቸውን ሰብሰብ ብለው ያመሰግናሉ እሬቻ ማለት ለተከበረ ነገር የሚከፈል ዋጋ ማለት ሲሆን ሳር ደግሞ በኦሮሞ ባህልና እሴት መሰረት እርጥበቱ ህይወትን የሚያሳይ ከፍተኛ ክብር የሚሰጠው ነው ባሳለፍነው ቅዳሜ በዚህ በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማ የሚኖሩ የኦሮሞ ተወላጆች በሎስ አንጀለስ የኦሮሞ ማህበረሰብ ማዕከል አዘጋጅነት ለስድስተኛ ጊዜ የእሬቻ በዓል በድንቀት አክብረዋል ኬንዝ ሃንዝ ፓርክ በተካሄደው የዘንድሮ የ2012 ዓ ም የእሬቻ የጋብቻ በዓል ላይም ሽማግሌዎች በምረቃ ወጣቶች በዘፈንና በጭፈራ ባህላዊ አልባሳትን በመልበስ እርጥብ ሳርና አደይ አበባ በመያዝ ፈጣሪን እንለምናለን ኦያ ማሪዮ በማለት ወደ ወንዝ በመውረድ ፈጣሪያቸውን አመስግነዋል። የመስቀል በዓል ባለፈ በመጀመሪያው እሁድ ለፈጣሪ ምስጋና በማቅረብ የሚከበረው የእሬቻ በዓል በዚህ በሎስ አንጀለስ ከተማ በኦሮሞ ተወላጆች ዘንድም ባህላዊ ስርዓቱን በጠበቀ መንገድ አክብሯል። ከበዓሉ ተሳታፊዎች መካከል አንዳንዶችንም አነጋግረናል። ከሀገር ቤት ከሚከበረው የኢሬቻ በዓል የሚተናነስ አይደለም ባይ ናቸው። ስሜ መንገሻ ብሊሳ ይባላል። ባህሉ በጣም ደስ የሚል ነው። ይሄ አሁን ስድስት ያግዛችን ማክበራችን ነው በዚህ ሎስ አንጀለስ ውስጥ እና አሁን እዚህ እንደዚህ ስናከብር አገር ቤት እንዳለን የምትሰማን በሚቀጥለው ሳምንት በአዲስ አበባ ወደ አስራ ሁለት ሚሊዮን ህዝብ እየተጠበቀ ነው። እና በጣም ደስ የሚል ነው። እሱንም ለማየት የጓጓን ነው እና በጣም ደስ ይላል። በአምስቱ በር አዲስ አበባ ይገባል ህዝቡ እየተባለ ነው የተወራው በሚዲያ ላይ። አሁን እዚህ እንደምታየው ምግብ ተሰርቶ ሴቶቹ ደግሶ ወንዶቹም እንደዚሁ በቃ እየጨፈርን አሁን እንደዚህ እያሳለምን ነው። አሁን ቀኑ ከመድረሱ በፊት እኛ እያሟሟቅ ነው ማለት ነው። ስሜ አስፋው ደግቶ ይባላል። በዓሉ እንዴት እያከበርክ ነው? በዓሉ በእውነቱ በጣም ደስ የሚል ነው። እኛ እኔ በተለይ ያሳደገኝ የኦሮሞ ባህል ትልቁ ባህል ቢኖር መስቀል ነው። ከልጅነት ጀምሮ ማክበር ያደግኩበት። ስለዚህ ብዙ ትንሳኤ አለ ከቤተሰብ ጀምሮ ከድሮ ጀምሮ እና አሁንም ስድስት ዓመታችን ነው እዚህ ስናከብ በጣም ጥሩ እየተካሄደ ነው። እኛ ደስ ብሎ ነው ያከበር ነው። ስሜት አደሰለችው ይባላለሁ አሁን የምንገኘው የቤቻ ባህል በሎስ አንጀለስ ከተማ ነው። ይህን በዓል በጉጉት ልንብል የምንጠብቀው በየዓመቱ በሎስ አንጀለስ እና አካባቢ ያለው ሮሞ ማህበረሰብ የምናከበው ነው። እንግዲህ በዓል አከባበራችን ከኦሮሚያ የሚተናነስ አይደለም። ሁሉም ነገር ሞልቷል። በኦሮሚያ የሚከበረው ሁሉም ነገር በአይሉ የጠበቀ ነው። ስለዚህ በጣም ደስተኛ ቢፍቱ ይባላለው። እንኳንም ለእሬቻ ባህል በሰላም በጤና አደረሰን። እግዚአብሔር ለዛሬ ቀን ስላደረሰን የምስጋና ቀን ነው። የኦሮሞ ታንክስ ጊቪን ቀን እያከበርን ነው በሎስ አንጀለስ ከተማ። በጣም ደስ በሚል ሁኔታ ብዙ ነው። በሚያምር ውብ በሆነ ልብስ አምሮብን ሁላችንም ተሰብስበን እያከበርን ነው። የሚጣፍጥ የተለያየ ባህል ምግብ በልተን እየተጫወትን ነው። አሜሪካ ድምጽ ሬዲዮ፣ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።